ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። የሐሙስ መጋቢት 3 2007 ዓ ም መሰናዷችንን ይዘን ቀረብን። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ሄኖክ ሰማ እግዜርነን። ቀዳሚው ዝግጅታችን በኢትዮጵያ የግንቦቱ ወር ምርጫ ላይ ያተኩራል። ተቃዋሚው ሰማያዊ ፓርቲ ለምርጫ ቅስቀሳ በቴሌቪዥንና ሬዲዮ ሊያስተላልፍ ያሰናዳቸው መልእክቶች ቅድሚያ ምርመራ ተደርጎባቸው ውድቅ ሆኑ ሲል አስታውቋል። በአዲስ አበባ መገናኛ ብዙኃንም በኢትዮጵያ ቴሌቪዥንም በኢትዮጵያ ሬዲዮም ያጋጠመን ችግር ይሄው ነው። ይህንን አንቀጽ ካላወጣችሁ አናስተላልፍም እየተባለ ነው። መልስ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው የሰማችኋቸው። ሌላው ዋና የሚባለው የተቃዋሚ ፓርቲ መድረክ በበኩሉ በእጩነት የቀረቡ አባሎቼ በአንዳንድ የአገሪቱ አካባቢዎች ቅስቀሳ እንዳያደርጉ እየተከለከሉ ነው ይላል። ክልከላዎች የተደረጉ ነው። ለምሳሌ በወረ ጃርሶ አቶ በላይ ዘለቀ የሚባል ለፓርላማ የሚወዳደር ሰው ተደብድቦብናል። ቅስቀሳ ተከልክለዋል። ሌሎችም አካባቢዎች አጋሮ ቁጥር ሁለት ላይ እኛ ቀበሌ ውስጥ ፖስተር አትለጥፉም፣ እንዳትለጥፉ ተብለዋል። የመድረኩ አቶ በቀለ ነጋ ናቸው። የምርጫ ቦርድ ቀዳሚውን የሰማያዊ ፓርቲ ክስ ሲያስተባብል በመድረክ ስለቀረበው ደግሞ የጽፈት ቤቱ ኃላፊ አቶ ነጋ ዱፊሳ እንዲህ ብለዋል። ወረ ጃርሶ አካባቢ በገበያው መሃል በመግባት የምረጡን ዘመቻ ቅስቀሳ በሚያደርግበት ጊዜ ጸጥታ አካላት ለጥያቄ እሱን እንዳስቆሙትና ወደ ጽህፈት ቤትም ሄደው የምርጫ አዋጁን በትክክል አንብበውለት እንዲረዳ የተደረገበትና እሱም ስህተት ነው ወደዚህም ተግባር ሁለተኛ አልመለስም በገበያ መሀል መቀስቀስ የለብኝም ብሎ የተናገረ ሁኔታ አለ። በዜና በአብይ ርዕስና በመጽሔት እንመለስባቸዋለን እነዚህን ዘገባዎች። በሌሎቹ ዘገባዎቻችን ደግሞ የናይጄሪያው ፕሬዚደንት ጉድላክ ጆናታን ከቪኦኤ ጋር ያደረጉት ቃለ ምልልስ፣ እንዲሁም በአፍሪካ ምርጫ ዙሪያ የቀድሞ የአሜሪካ አምባሳደር ጆኒ ካርሰን በቅርቡ የተናገሩትን የሚያብራራ ዘገባዎችን አካተናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማ። የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት የ19ኛ ወንጀል ችሎት በሽብር ተከሰው እስር ቤት በሚገኙ ሶስት የተቃዋሚ ፓርቲ አመራር አባላት ላይ ዛሬ ተጨማሪ የእስራት ቅጣት በየነ። በነ ዘላለም ወርቅ ያገኘው መዝገብ ከተከሰሱት መካከል የአንድነት ፓርቲ አመራር አባል የነበረው ዳንኤል ሺበሺ፣ የአረና ትግራይ አመራር አባል የነበረው አብረሃ ደስታና የሰማያዊ ፓርቲ አመራር አባል የነበረው የሺዋስ አሰፋ ፍርድ ቤትን በመድፈርና በማንጓጠጥ ከዋናው ክስ ውጪ ነው የተወነጀሉት። አቃቤ ሕግ በሰባተኛው ተከሳሽ ላይ ያሻሻለው ሕግ ተቀባይነት አግኝቷል። ተከሳሾቹ የእምነት ክደት ቃላቸውን በተከታዩ ቀጠሮ ሊሰጡ እንደሚሰጡ ይጠበቃል። መለስካቸው አመሃ ዜናውን አድርሶናል። መጋቢት አንድ ቀን 2007 ዓ.ም በዋለው ችሎት በተሰጠው ቀጠሮ መሠረት ፍርድ ቤቱ በነ ዘላለም ወርቅአገኘሁ የክስ መዝገብ ከሶስተኛ እስከ አምስተኛ የተመለከቱ ተከሳሾች ማለትም ዳንኤል ሽበሼ፣ አብርሃ ደስታና የሺዋስ አሰፋ ላይ የሰጠውን ቅጣት ገልጸዋል። ፍርድ ቤቱ በውሳኔው እንዳትተው ተከሳሾቹ ባልተለመደ አኳኋን የፍርድ ቤቱን የሥራ ሂደት አውከዋል። የፍርድ ውሳኔ ሲሰጥ አሁንም አጨብጭበዋል። ፍርድ ቤቱ ይህን የወንጀል ድርጊት ሲመረምር በከባድ የወንጀል ድርጊት ስር የሚወድቅ ተግባር ነው ብሏል። እኛ ግን ቀላል ብለን ይዘነዋል ሲሉ የግራው ዳኛ ትችቱን በንባብ አሰምተዋል። በዕለቱ ተከሳሾች የቅጣት ማቅለያ ሐሳብ እንዲያቀርቡ ቢጠየቁም እንዳላቀረቡ ፍርድ ቤቱ አስታውሶ፣ አቃቤ ሕግም በጉዳዩ የተሰየመ እንዳልሆነ ገልጾ የቅጣት ማክበጃ ሐሳብ አላቀረበም። ስለ ሆነም፣ ፍርድ ቤቱ ተከሳሾቹ በቀላል እስራት እንዲቀጡ ሲወስን አቶ ዳንኤል ሽበሽና አቶ የሸዋስ አሰፋ በሰባት ወር ቀላል እስራት እንዲቀጡ፣ አቶ አብርሃ ደስታ ግን ፍርድ ቤቱን አሻንጉሊት ፍርድ ቤት ነው በማለታቸው በዘጠኝ ወር ቀላል እስራት እንዲቀጡ ፍርድ ቤቱ ወስነዋል። የዛሬ ቁጣት እንደተጣለባቸውም ሶስቱ ተከሳሾች በአንድ ላይ ሆነው ረዘም ላሉ ሴኮንዶች አጨብጭበዋል። በዚሁ መዝገብ በሰባተኛ ተከሳሽ ማለትም በአቶ አብርሃም ሰለሞን ላይ አቃቤ ሕግ ያቀረበውን የተሻሻለ ክስ ፍርድ ቤቱ አንብቦ ተከሳሽ ማሻሻያውን ተቀብለዋል። በመጨረሻም ፍርድ ቤቱ ተከሳሾቹ የእምነት ክህደት ቃላቸውን ሊሰጡ ለመጋቢት አስር ቀን 2007 ዓ ም ቀጥሯቸዋል። አቃቤ ሕግ በነ ዘላለም ወርቅ አገኘሁ የክስ መዝገብ በሽብር ወንጀል የከሳቸው ዘላለም ወርቅ አገኘሁ የአንድነት ፓርቲ አመራር አባላት የነበሩት ሀብታሙ አያሌውና ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል የነበረው አብርሃም ደስታ፣ የሰማያዊ ፓርቲ አመራር አባል የነበረው የሸዋሳ ሰፋ፣ ዮናታን ወልዴ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዊ ተፈሪ እስከ ዛሬም ፍርድ ቤት ሲመላለሱ የቆዩት ከዋናው የክስ ጭብጥ ውጭ በሆኑ ጉዳዮች እንደነበረ ይታወሳል። በመጪው ቀጠሮ ግን ተከሳሾቹ በዋናው የክስ ጭብጥ የእምነት ክህደት ቃላቸውን እንደሚሰጡ ይጠበቃሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የፊታችን ግንቦት ለሚካሄደው አጠቃላይ ምርጫ በእጩነት የቀረቡ አባሎቻችን በአንዳንድ አካባቢዎች ቅስቀሳ እንዳያደርጉ እየተከለከሉ ነው ሲል ተቃዋሚው መድረክ ስሞት አሰምቷል። በተለይ በወረጃ አርሶና በባኮ ጉልህ ችግሮች እንደገጠሙት ገልጿል። አንድ የኢትዮጵያ ምርጫ ቦርድ ባለሥልጣን መልስ ሰጥተዋል። ዝርዝሩ በመጽሔት ይቀርባል። የዩናይትድ ስቴትስ ድሮን የሶማሊያውን የሽብር ቡድን አልሸባብ መሪዎችን አሳፍራ ስትንቀሳቀስ በነበረች አንዲት ተሽከርካሪ ላይ ጥቃት ሳያደርስ እንዳልቀረ ተዘገበ። የድሮን ጥቃቱ የተፈጸመው በደቡብ ምዕራብ በምትገኝ ባርዴሬ በተባለች መንደር ላይ እንደሆነ የአሜሪካና የሶማሊያ ባለሥልጣናት ተናግረዋል። ለአልሸባብ ቅርበት ካላቸው ምንጮች አግኝተነዋል ሲሉ ባለሥልጣናቱ በሰጡት ቃል መሠረት መኪናይቱ አምኔት ተብሎ በሚጠራው የአልሸባብ የስለላ አገልግሎት ኃላፊ የሆነውን አደን ጋርዳር በሚባል የቡድኑ ስልጣን የሚንቀሳቀስባት ይቅርታ፣ እንደገና ደግሞ ለህን አረፍተ ነገር አደን ጋርዳር የሚባል የቡድኑ ባለስልጣን የሚንቀሳቀስባት ነበረች። የጋር የዛሬ ሁለት ዓመት አካባቢ በናይሮቢ ዌስት ጌት የገበያ አዳራሽ ላይ ከ60 ሰው በላይ የፈጀውን ጥቃት ከፈጸሙ ሰዎች ጋር ግንኙነት ሳይኖረው እንደማይቀር ይታወቃል። ምንጮች ለቪኦኤ እንደጠቆሙት መኪናይቱ ሙሉ በሙሉ የወደመች ቢሆንም በወቅቱ ጋራር በውስጧ አለመኖሩን አለመረጋገጡ ግን፣ ይቅርታ፣ እንደገና ደግመዋለሁ። ምንጮች ለቪኦኤ እንደጠቆሙት መኪናይቱ ሙሉ በሙሉ የወደመች ቢሆንም በወቅቱ ጋራር በውስጧ ስለመኖር አለመኖሩ የተረጋገጠ መረጃ አልወጣም። በሌላ የሶማሊያ ዘገባ ደግሞ እዚያው ሶማሊያ ውስጥ ባይደዋ ከተማ ላይ የተጣለ አደጋ ስምንት ሰው መግደሉ ተገልጿል። ለጥቃቱ የአልቃይዳው ግብረ አበር የሽብር ቡድን አልሻባብ ኃላፊነት የወሰደ ሲሆን ኢላማው ያደረገው የቀድሞውን የፓርላማ አፈ ጉባኤ ሸሪፍ ሐሰን ሼህ አድንን እንደነበረ ተዘግቧል። ጥቃቱ የተሰነዘረው አሁን የጌዶ አገረ ገዢ በሆኑት ሸሪፍ ሐሰን መኖሪያ ቤትና ጠቅላይ ጽሕፈት ቤታቸውን በሆነ ህንፃ ላይ መሆኑ ታውቋል። በቅድሚያ መኪና ላይ የተጠመደ ፈንጂ ከቤቱ ደጃፍ ከፈነዳ በኋላ ጥቃት አድራሾቹ በዘቦች ላይ ተኩስ መክፈታቸው ተገልጿል። በተኩስ ልውውጡ ውስጥ የተገደሉት ሦስት አደጋጣይ ታጣቂዎች፣ ሦስት የሶማሊያ ወታደሮችና የአፍሪካ ህብረት ሶማሊያ ውስጥ ያሰማራው ጦር አሚሶም አባላት የሆኑ ሁለት የኢትዮጵያ ወታደሮች መሆናቸው ተዘግቧል። የቀድሞው አፈ ጉባኤና የአሁኑ አገረ ገዢ አደን ጉዳት እንዳልደረሰባቸውና አሁንም ደህንነታቸው ተጠብቆ እንደሚገኙ ተገልጿል። የናይጄሪያው ጽንፈኛና የሽብር ቡድን ቦኮ ሀራም ተዋጊዎች መካከለኛው ምስራቅ ውስጥ በሚገኙ የጦር ሰፈሮች በአይሴል እንደሚሰለጥኑ የሀገሪቱ ፕሬዚዳንት ጉድላክ ጆናታን አስታወቁ። ፕሬዚዳንት ጆናታን ይህንን መግለጫ ለቪኦኤ የሰጡት ቦኮ ሀራም ለአይሴል ማደሩን በይፋ ካሳወቀ በኋላ ሲሆን በሁለቱ ቡድኖች መካከል ያለውን ግንኙነት ቀደም ሲል ያውቁ እንደነበር አመልክተዋል። ሚስተር ጆናተን ለመጪው ፕሬዚዳንታዊ ምርጫ የሚወዳደሩ ሲሆን አሁን እየተጋፈጧቸው ካሉ ቁልፍ ብሔራዊ ጉዳዮች አንዱ የቦኮ ሀራም ጉዳይ ነው እየተባለ ነው። በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት የሆኑ አርባ ሰባት ሴናተሮች ለኢራን ይድረስ ያሉት ግልጽ ደብዳቤ በአሜሪካ ፖለቲካ ውስጥ መሰነጣጠቅ መኖሩን ያሳያል ሲሉ የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ተቹ። ሴናተሮቹ በጻፉት ደብዳቤ ኢራን ከፕሬዚደንት ባራክ ኦባማ ጋር የምትገባበትን ማንኛውንም የኒኩሊያር ስምምነት መጪው ፕሬዚደንት ውድቅ ያደርገዋል ሲሉ ማስጠንቀቃቸው ይታወሳል። ኢራን ዩናይትድ ስቴትስን ጨምሮ ከአምስቱ የጸጥታ ጥበቃ ምክር ቤት አባል መንግስታትና ከጀርመን ጋር የምታደርገው ድርድር የፊታችን እሁድ ይቀጥላል። በያዝነው የአውሮፓ ወር ማርች መጨረሻ የስምምነት ሰነድ ተዘጋጅቶ በመጪው ሐምሌ ይፈረማል ተብሎ ታስቧል። የዜናው ሰዓት አበቃ። ከሌሎች ተጨማሪ ዜናዎች ጋር ወደፊት እንመለሳለን። ከዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ30 ሜትር ባንዶች የሚያስተላልፈውን የሐሙስ ምሽት ስርጭታችንን ነው። የምናስተናግዳችሁ ሄኖክ ሰማግዜርና፣ እኔም ሰሎሞን አባተ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስታውሳቸው። በኢትዮጵያ በግንቦት ወር ለሚካሄደው የህዝብ ተወካዮች ምርጫ ተፎካካሪ ፓርቲዎች የምረጡኝ ዘመቻቸውን በማሰናዳት ላይ ባሉበት በአሁኑ ወቅት ሰማያዊ ፓርቲ የምርጫ መልእክቴ ቅድመ ምርመራ ተካሄደበት ይላል። ሌላኛው ተቃዋሚ ፓርቲ መድረክ በበኩሉ በእጩነት የቀረቡ አባሎቹ በአንዳንድ የአገሪቱ አካባቢዎች ቅስቀሳ እንዳያደርጉ ይዋከባሉ ይላል። የምርጫ ቦርድ እጩዎች ሕግ ካል የምርጫ ቦርድ ደግሞ እጩዎች ሕግ ካልተላለፉ የጸጥታ አካላት አያዋክቧቸውም ይላል። ዝርዝሩን የምሽቱ እናደርጋለን። የናይጄሪያው ፕሬዚዳንት ጉድላክ ጆናተን ከአሜሪካ ድምፅ ሬዲዮ ጋር ያደረጉትን ውይይት እናስከትልና ወደ ሁለተኛው አጋማሽ ስንሸጋገር በአፍሪካ ምርጫ ዙሪያ የቀድሞ የዩናይትድ ስቴትስ አምባሳደር ጆኒ ካርሰን በቅርቡ የተናገሩትን የሚያብራራ ዘገባ አካተናል። whether they are in Africa or other parts of the world who አብዛኛዎቹ በአፍሪካም ይሁን በሌላው ዓለም ያሉ መሪዎች ሥልጣን ላይ ከተሰጣቸው የሥራ ዘመን በላይ ረጅም ጊዜ ከቆዩ ከሕዝብ የተሰጣቸውን እምነት ሲያጐድሉ ይታያሉ። ይበልጥ አምባገነን ይሆናሉ፣ ራሳቸውን ከሕግ በላይ ያስቀምጣሉ፣ በዜጎቻቸው ላይም በትር ያነሳሉ። ካርሰን ይመለሳሉ። ክቡራትና ክቡራን፣ አብራችሁን ቆዩ። እስከ ዝግጅታችን ፍጻሜ የዕለቱ አብይ ርዕስ ይቀድማል። ሰማያዊ ፓርቲ በሬዲዮና በቴሌቪዥን እንዲሰራጩ ያዘጋጃቸው የምርጫ ቅስቀሳ መልእክቶቹ ቅድሚያ ምርመራ ተደርጎባቸዋል ሲል ከሰሰ። አብዛኞቹ ሀሳብን በነፃነት የመግለጽ መብትን በሚጻረር መልኩ ቅድሚያ ምርመራ ተደርጎባቸዋል፣ በመንግስት የመገናኛ ብዙሃን ውድቅ ሆነውብናል ይላል ሰማያዊ ፓርቲ። የምርጫ ቦርድ በበኩሉ ተቋማቱ የሰሩት ህጋዊ ስርዓትን የተከተለ ነው ብሏል። መለስካቸው አመሐ ዝርዝሩን ከአዲስ አበባ አድርሶናል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በተለይ ለቪኦኤ እንዳስታወቁት በኢትዮጵያ ሕገ መንግስት በግልጽ የተደነገገው አመለካከትንና ሀሳብን በነጻ የመያዝና የመግለጽ መብት በይፋ እየተጣሰ ነው። የቅድሚያ ምርመራ ወይንም ሴንሰርሽፕ በማንኛውም መልኩ የተከለከለ እንደሆነም አቶ ይልቃል ይጠቁማሉ። በደርግ ጊዜ ከነበረው የተሻለ አንዲት ትንሽ ነገር አለች ቢባል ሳንሱር ተነስተዋል መባሉ ነበር ያሉት አቶ ይልቃል፣ ይሁንና ሰዎች ራሳቸውን ሳንሱር እንዲያደርጉ በህግ ስለሚጠየቁ እየፈሩ ራሳቸውን ሳንሱር ያደርጋሉ የሚባል አባባል በስፋት እንደሚነገር አስታውሰው፣ አሁን ግን በምርጫ ቅስቀሳ ወቅት በለየለት መልኩ ይህንን ማለት አትችልም፣ ይህንን ማሳየት አትችልም የሚል ክልከላ በፓርቲያቸው ላይ እንደተፈጸመ ይናገራሉ። በአጠቃላይ በምርጫ ሰዓት ውስጥ ፓርቲዎች የመሰላቸውን አቋም የመሰላቸውን አስተሳሰብ ለህዝብ አቅርበው አማራጭ ሀሳባቸውን ለህዝብ እንዲመርጣቸው የሚያደርጉበት ጊዜ ሆኖ እያለ ግን በአዲስ አበባ መገናኛ ብዙኃንም በኢትዮጵያ ቴሌቪዥንም በኢትዮጵያ ሬዲዮም ያጋጠምን ችግር ይሄው ነው። ይህንን አንቀጽ ካላወጣችሁ አናስተላልፍም እየተባለ ነው መልስ የሚሰጠን። የኢትዮጵያ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ ግን በኢትዮጵያ አሁንም ቅድሚያ ምርመራ የሚባል ነገር እንደሌለና ተቋማቱም በምርጫ ህጉ የተመለከቱትን ድንጋጌዎች ተከትለው ተወዳዳሪዎችን እንደሚያስተናግዱና የሚወቀሱበትም ምንም አይነት ስራ እንዳልሰሩ ይከራከራሉ። የቦርዱ ግምገማ የሚያሳየው አብዛኛው የፖለቲካ ፓርቲዎች የተሰጣቸውን የአየር ሰዓትና እና የጋዜጣ አምድ በአግባቡ እየተጠቀሙ መሆኑን የገመገምንበት ሁኔታ አለ። አልፎ አልፎ ጥቂት የፖለቲካ የምረጡን ዘመቻ መልእክታቸውን ለተመደቡበት ሚዲያ በሚልኩበት ጊዜ ከምርጫ ሕጉ ጋር ከምርጫ ሥነ ምግባር አዋጁ ጋር እንዲሁም የብዙሀን መገናኛ አጠቃቀም አዋጁና መመሪያው ጋር የማይጣጣሙ ይዘቶችን በሚልኩበት ጊዜ ሚዲያዎቹ መመሪያ ላይ እንደተመለከተው ይሄ ሰንሰርሺፕ አይደለም፣ ግን ግጭት ቆስቋሽ የሆኑ አንዳንድ የዲሞክራቲክ ተቋማት፣ ገለልተኛ ተቋማትን ተአማንነቱን ሊያጎድስ የሚችል መልእክቶች እና የሌሎችም የእጩ ተወዳዳሪዎች፣ የፖለቲካ ፓርቲዎች የመወዳደር መብት መራጩ ህዝብም በእውቀት ላይ የተመሰረተ ውሳኔ እንዲሰጥ ከዚህ የሚያግዱ ይዘት ያላቸው የምርጫ ዘመቻ መልእክቶች በሚደርሱበት ጊዜ የመገናኛ ብዙሀኑ አላስተላልፍም የማለት መብት አለው ይህም በሚሆንበት ጊዜ የፖለቲካ ፓርቲው አስተካክለው መልሰው እንዲልክለት ይጠይቃል በጽሁፍ ይገልጽለታል በዚሁ አግባብ የፖለቲካ ፓርቲዎቹም መልእክቱን አስተካክለው መልሰው ለሚዲያው እየላኩ እየተጠቀሙ ያሉበት ሁኔታ አለ እስካሁን ድረስ ሚዲያዎቹ በእውነቱ የተሰጣቸውን ኃላፊነት በአግባቡ እየተወጡ ነው ነው የምንለው አብዛኛውን ፓርቲዎች ከሂደቱ ተጠቃሚ እየሆኑ ያሉበት፣ መልዕክታቸውንም በትክክል እያስተላለፉ ያሉበት ሁኔታ ነው ያለው። ይሄ ደግሞ ህጋዊ አሰራር ነው ብለን ነው የምንመለከተው። አቶ ነጋ ተቋማቱ ህግን ተከትለው ስራቸውን እያከናወኑ ናቸው ይበሉ እንጂ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል እርምጃውን ህገወጥ ነው ብለውታል። ተለይተው ከተመለከቱት በስተቀር በህገ መንግስቱ የተደነገጉ ድንጋጌዎች በሌላ ህግ እንደማይሻሩም ያስረዳሉ። ሳንሱር እየተካሄደ ለመሆኑም አንድ ምሳሌ ነው ያሉትን እንደሚከተለው ይባራሉ። ኢትዮጵያ የተለያዩ ቋንቋ ተናጋሪዎች፣ የተለያዩ ባህል ያላት፣ የተለያየ እምነት ያላት ለረዥም ጊዜ እነዚህ የተለያዩ የህብረተሰብ ክፍሎች ተቻችለው፣ ተስማምተው፣ ተዋደው ይኖሩ ነበረ። ነገር ግን አሁን ባለው ልዩነትን የሚያጎላ የፌዴራል ስርዓት ምክንያት በጥርጣሬ እንዲተያዩ ሆነዋል። ሰማያዊ ፓርቲም ይሄ እንዲስተካከል ይሰራል የሚል አንቀጽ አለበት። ይሄ እንግዲህ ከፕሮግራማችን የተወሰደ ነው። ነገር ግን ይሄ የብሔር ብሔረሰቦችን መብት የሚገፋ ስለሆነ ይህን አንቀጽ ካለዋጣችሁ በስተቀር አናስተላልፍም የሚል ነው አንዱ። አቶ ይልቃል ሳንሱር እየተካሄደ ለመሆኑ ሌላም ማስረጃ ያቀርባሉ። ሰማያዊ ፓርቲ አሁን ባለው ሁኔታ ብዙዎቹ ተቋማት በአንድ ፓርቲ የበላይነት ስላለ በመንግስትና በፓርቲ መካከል ያለው ድንበር ስለጠፋ ተቋማት ሁሉ በአስፈጻሚው መስሪያ ቤት መዳውፍ ውስጥ ወድቀዋል። አንዳንድ ምሳሌ የሚሆኑ መስሪያ ቤቶችን በዚህ ደረጃ አንስተን፣ ሰማያዊ ግን ስልጣን ከያዘ እነዚህ እነዚህ የዳኝነት ስልጣኑ፣ የምርጫ ቦርድም ስልጣን፣ የህግ አውጭም ስልጣን፣ የህግ ተርጓሚውም ስልጣን በትይዩነት በኩል ደረጃ እንዲሰሩ ያደርጋል የሚል ነገር አለ። እነዚህ እነዚህ ተቋማትን በህዝብ አመኔታ እንዳይኖራቸው ስለሚያደርግ ይህንን ሀሳብ ካለዋጣችሁ አናስተላልፍም ነው። የኢትዮጵያ ምርጫ ቦርድ ጸሐፊ አቶ ነጋ ይህንን የአቶ ይልቃልን ክርክር አይቀበሉትም። እንደተባለው የፖለቲካ ፓርቲዎቹ የሚልኩትን መልእክት ሚዲያዎቹ ምንም ሴንሰር የሚያደርጉበት የህግ መሰረት የለም። የፖለቲካ ፓርቲዎቹ ሙሉ ነፃነት አላቸው። ከዛ አኳያ ከህግ የሚጠበቅባቸውን ኃላፊነቶች እየተወጡ ነው መልእክቱን መላክ ያለባቸው። ከፖለቲካ ፓርቲዎቹ የሚጠበቀው ምንድን ነው? የስነግባር አዋጁ ውስጥ የተቀመጡ ነገሮች አሉ። በምርጫ አዋጁም በመገናኛ ብዙሃን አጠቃቀም አዋጅና መመሪያውም የተቀመጠ ነገር አለ። በቡድኖች መካከል፣ በሃይማኖት መካከል፣ በተለያዩ አመለካከቶች መካከል ግጭት ቆስቋሽ መሆን የለበትም። የትኛውንም ተቋም ቢሆን ደግሞ ከምረጡኝ ዘመቻ ቅስቀሳ ባለፈ መልኩ ኢላማ ማድረግ የለበትም። የኢትዮጵያ ብሔራዊ ምርጫ ቦርድ ይሁን ሌሎችም ዲሞክራቲክ ተቋማት አሉ እንደ ፍርድ ቤት የመሳሰሉ እነዚህ ተቋማት ገለልተኛ ተቋማት ናቸው። ተቋማት የመከላከያውንም ተቋማት ይሁን ሌሎችንም ተቋማት ዲ ሌጂትማይዝ የማድረግ ስራ የምረጡን ዘመቻ ቅስቀሳ አይደለም። የስም ማጥፋት እና የመሳሰሉት ዘመቻዎች መካሄድ የለባቸውም፣ በዚህ በመጠቀም ማለት ነው። ስለዚህ ከፖለቲካ ፓርቲዎች የሚጠበቀው ምንድን ነው? ስነ ምግባርን በተላበሰ መልኩ የቋንቋ የሚጠቀሙበት የቋንቋ ይዘት ዲሞክራሲን፣ ሰላምን ከሌላው የፖለቲካ ፓርቲ የሚሻሉበትን አግባብ ለመራጩ ሕዝብ ተደራሽ በማድረግ መራጩ ሕዝብ በእውቀት ላይ የተመሰረተ ምርጫ እንዲያደርግ ማስቻል ነው እንጂ የሌሎችን ተቋማት፣ የሌሎች እጩ ተወዳዳሪ መብቶችን የሚያጣብብ የዲሞክራቲክ ተቋማትን ስም ማጥፋት ዘመቻ ማካሄድ የምረጡኝ ዘመቻም አካል አይደለም። አንዳንድ ጊዜ ከዚህ ጋር አያይዤ ማንሳት የሚፈልገው በምረጡኝ ዘመቻ መልእክታቸው ውስጥ ምናልባት የፖለቲካ ፓርቲዎቹ የሀገራችንን ሰንደቅ ዓላማ ለመጠቀም የሚፈልጉ ከሆነ ሰንደቅ ዓላማው ምን አይነት መልክና ምን አይነት ይዘት አለ የሚለውም በትክክል በህገ መንግስቱ በተቀመጠው አኳይ አኳኋን ያንን በአሟላ መልኩ ነው መጠቀም ያለባቸው። የሀገራችን የኢትዮጵያ ሰንደቅ ዓላማ በህገ መንግስቱ በግልጽ ተቀምጠዋልና ያንን ተከትሎ ነው መካሄድ ያለበት። የሰማያዊ ፓርቲ ግን የሀገራችንን ሰንደቅ ዓላማ ሲጠቀም እንኳን ይህንን ባላከበረ መልኩ ነው ለመጠቀም የሞክረውና የሚመለከተው ሚዲያ ይህንን አስተካክለው እንዲያቀርቡ እና መልእክታቸውን እንዲያስተላልፉ መጠየቁ ህጋዊ ነው ከሚባል በስተቀር ምንም የሚወቀስበትን አግባብ አላየንም፣ ባደረግነው ግምገማ መሰረት ማለት ነው። በአቶ ይልቃል አመለካከት ምርጫ ቦርድ ሆን ብሎ ሰማያዊ ፓርቲን ይጫናል። የሌሎች ፓርቲዎች ተወዳዳሪ እጩዎች በብዛትም ሆነ በስርጭት ተለይተው በመገናኛ ብዙኃን ሲነገር የቆየ ቢሆንም የሰማያዊ ፓርቲ እጩዎች ግን ምን ያህል እንደሆኑ እስከዛሬ አይታወቅም። አሁን በምርጫ ቦርድ የጊዜ ሰሌዳ መሰረት አንዱ እጩዎችን እያንዳንዱ ፓርቲ ያቀረባቸውን እጩዎች ከዚህ ጊዜ እስከዚህ ጊዜ ድረስ ይፋ ያደርጋል የሚል ራሱ ያወጣው እስኪ ጁላሉ ያ ጊዜ ሶስት ሳምንት አልፎታል። በአደባባይ ለእኛም ሆነ በይፋ የተነገረን ወይም ደግሞ ለመራጩ ህዝብ እገሌ የሚባለው ፓርቲ ያቀረባቸው ፓርቲዎች ይህ ነው፣ እጩዎች ይሄ ናቸው ተብሎ የሌሎቹ በሙሉ ሲነገር የሰማያዊ ግን እስካሁን ድረስ በየትኛው ሚዲያም ሆነ በምርጫ ቦርድ ከፍተኛ ኃላፊዎች የተገለጸ ነገር የለም። ይሄ ምን ይሉታል? አቶ ነጋዱ ፊሳ ግን ይህም ቢሆን ሰማያዊ ፓርቲ ቀደም ሲል ፈጽመዋል ካሉት ጥፋት ጋራ የሚገናኝ እንደሆነ ያስረዳሉ። እጩ ምዝገባ ውጤቱን ይፋ የምናደርግበት የራሳችን አሰራር ሂደት አለ የእጩ ምዝገባው በሀገራችን ባሉት በአምስት መቶ አርባ ሰባቱም የምርጫ ክልሎች ነው የተከናወነው እና ያንን ሁሉ ሰባስበው ወደ ማዕከል መምጣት አለበት። ስለዚህ ያ ሲመጣ ለሁሉም የፖለቲካ ፓርቲዎች በይፋ የሚገለጽበት ሁኔታ አለ። በአሁኑ ጊዜ ደግሞ ያ ሰነድ ተጠቃለው ለኢትዮጵያ ብሔራዊ ምርጫ ቦርድ ይደረሰ ስለሆነ በቀጣይ ሁለትና ሶስት ቀናት ውስጥ ሊገለጽ ይችላል። ግን በተለየ ሁኔታ ለዚህ ፓርቲ እንዳይገለጽ እየተደረገበት ሁኔታ የለም። ምናልባት ከዚህ ጋር ከዚህ ፓርቲ ጋር ተያይዘው እንዲሁም ለሂደቱ መጓተት አንድ ችግር የሆነው ይሄ ፓርቲ ከዚህ በፊትም እንደገለጽ ነው የሌሎችን የፖለቲካ ፓርቲዎች እጩ በማስመዝገቡ ምክንያት ያንን ለማጣራት እና እልባት ለመስጠት ጊዜ ወስዷል ይሄ ደግሞ ፓርቲው ራሱ የፈጠረው ችግር ነው፣ እና አሁን ግን ተጣርቶ ተጠቃሎ የመጣበት ሁኔታ አለ። በቀጣይ እንገልጻለን። ኢህአዴግ በኢትዮጵያ የመንግስት ስልጣን ከያዘበት ጊዜ ጀምሮ ይሄ አምስተኛው አገር አቀፍ ምርጫ መሆኑ ነው። በዚህ በሁለት ሺህ ሰባቱ አገር አቀፍ ምርጫ ለሚቀጥሉት ጥቂት ወራት ተወዳዳሪ ፓርቲዎች በልዩ ልዩ ዘዴዎች የምርጫ ቅስቀሳ የሚያካሂዱባቸው ወራት እንደሆኑ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን ወደ ተከታዩ የምርጫ ነክ ዘገባ እናልፋለን። በመጪው ግንቦት አጋማሽ ለሚካሄደው ለዚሁ አጠቃላይ ምርጫ በእጩነት የቀረቡ አባሎቻችን በአንዳንድ አካባቢዎች ቅስቀሳ እንዳያደርጉ እየተከለከሉ ነው ሲል ያስታወቀው ደግሞ ሌላው ዋና ተቃዋሚ ፓርቲ መድረክ ነው። በተለይ በወረጅ አርሶ እና በባኮ ጉልህ ችግሮች እንደገጠሙት መድረክ ገልጿል። ድርጅቱ በሚያቀርባቸው ስሞታዎች ላይ አንድ የኢትዮጵያ ምርጫ ቦርድ ባለስልጣን ማስተባበያና ማብራሪያ ሰጥተዋል። እስክንድር ፍሬው ነው ይህንን ዘገባ የያዘው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት አሁን ጊዜው የቅስቀሳ ነው። በምርጫው የሚሳተፉ ፓርቲዎችና እጩዎቻቸው በበራሪ ወረቀቶች በስብሰባና በሰልፍ እንደዚሁም በመገናኛ ብዙኃን አማካኝነት ቅስቀሳ ማድረግ ይችላሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ግን በተለይ በአንዳንድ አካባቢዎች ይህ መብታችን እየተከበረ አይደለም ይላል። ግንቦት 16 ለሚካሄደው ምርጫ ከገዢው ፓርቲ ኢህአዴግ ቀጥሎ በርካታ እጩዎችን ያቀረበው መድረክ በተለይ በሰሜን ሸዋና በባኩ አካባቢ አጋጠሙኝ ያላቸውን ችግሮች በማሳያነት ጠቅሰዋል። የመድረክ የስራ አስፈጻሚ ኮሚቴ አባልና የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በሰሜን ሸዋ ወረጃ አርሶ ምርጫ ክልል ባለፈው ቅዳሜ ተፈጽመ ያሉትን በምሳሌነት ጠቅሰዋል። ክልከላዎች የተደረጉ ነው። ለምሳሌ በወረጃ አርሶ አቶ በላይ ዘለቀ የሚባል ለፓርላማ የሚወዳደር ሰው ተደብድቦብናል፣ ቅስቀሳ ተከልክለዋል። ሌሎችም አካባቢዎች አጋሮ ቁጥር ሁለት ላይ እኛ ቀበሌ ውስጥ ፖስተር አትለጥፉም፣ እንዳትለጥፉ ተብለዋል አቶ በላይ ደርሶ መድረክን ወክለው ለፓርላማ የሚወዳደሩ ሲቀሰቅሱ ድብደባ ደርሶባቸዋል፣ ብለውኛል እና ቅዳሜ ቀን ነው ይሄ የሆነው። ባለፈው ቅዳሜ ቅዳሜ የገበያ ቀን ነው። ምናልባት ከገበያው ጋር የተገናኘ ይሁን ይሄ ነገር ከጸጥታ ኃይሎች ጋር ያጋጫቸው ወይስ እርስዎ የሚያውቁት ምን መረጃ ይንገሩኝ። ሰውዬው ከዚህ በፊትም የተወዳደረ እጩ ነው። ህግ ያቃል። መምህር ነው። በማንኛውም መልኩ አዋቂ ነው። ህግ የሚጥስ ሰው አይደለም። ገበያ ቀን ሆኖ መንገድ ለመንገድ ከገበያ ውጭ መቀስቀስ ለድብደባ ያጋልጣል ወይ? መደብደብ አለበት ወይ? ሸሚዙ መቀደድ አለበት ወይ? አይዲ ካርዱ የመታወቂያው መወሰድ አለበት ወይ? ህጉ የቱ ጋር ነው ያለው? ያንን የሚያደርገው ደግሞ ፖሊስ መሆኑ ነው የሚገርመው። በጣም አስደንጋጭ የሚሆነው ይሄ ነው። ፖሊሶች በዚህ በሚዲያ እንደምንሰማው የፌዴራል ፖሊስ ዲሞክራሲያዊ እንዲሆን ጥረት እናደርጋለን ሲል በሬዲዮ በሚዲያ ትላንት ማታም ከትላንት ወዲያ እንሰማለን። በተጨባጭ መሬት ላይ ያለው ሁኔታ ግን እንዲህ የሚሆን ከሆነ የዜጎች መብት ምኑ ላይ ነው የሚከበረው? የአንድ ገዢ ፓርቲን ወግኖ እጩዎችን መደብደብ፣ ማንጓጠጥ፣ ማስፈራራት፣ እነህ ነገሮች ቢሮአቸውን መዝጋት፣ የስብሰባ ቦታ መቀልቀል፣ ምኑ ላይ ነው ይሄ ህጋዊ የሚሆነው? ምን የህግ ድጋፍ ይኖረዋል? እንደዚህ ሲሆን ፖሊስ ይህን ድርጊቱ ማቆም አለበት። እኛ ቀስቀሳ የምናደርገው ህጉን አክብረን ነው ያሉት አቶ በቀለ የምርጫ ስነ ምግባር ደንቡን አስመልክተው ለፓርላማ ለሚወዳደሩ አባሎቻቸው ስልጠና መስጠታቸውንም አስታውሰዋል። ሰሞኑን በአዲስ አበባ በተካሄደውና ከ150 በላይ የመድረክ እጩዎች የተሳተፉበት ስልጠና የሥነ ምግባር ደንቡ በጽሑፍ ጭምር መሰጠቱንም አብራርተዋል። ገዢው ፓርቲና ምርጫ ቦርድ ግን የእኛን የመቀስቀስ መብት እያከበሩ አይደለም ነው ያሉት አቶ በቀለ። ከነቀምት 80 ኪሎ ሜትር ርቀት ላይ በምትገኘው ባኮ ለምሳሌ ጭራሹኑ እንዳንቀሰቅስ ተከልክለናል ብለዋል። አሁን ዛሬ በደረሰ ሪፖርት ባኮ ላይ ባኮ ምርጫ ጣቢያ ላይ ከላይ ትእዛዝ ካልመጣ በስተቀር መቀስቀስ አትችሉም ተብለናል። ውጮቻኮ ማለት ከነቀምት 8 ኪሎ ሜትር ርቀት ላይ ከነቀምት 8 ኪሎ ሜትር ርቀት ላይ ምርጫ ቦርድ እንዳትቀሰቅሱ የሚል ራሱ የምርጫ ቦርድ ተወካዮች ይህንን ትእዛዝ ዛሬ ጠዋት ሰጥተውናል። ለዛው አካባቢ ተወዳዳሪዎች። ይህም ሆኖ ፓርቲው የምርጫ ቅስቀሳውን አጠናክሮ እንደሚቀጥል አቶ በቀለ ጠቁመዋል። በአራት የሀገሪቱ አቅጣጫዎች በመንቀሳቀስ ሶስት ሚሊዮን በራሪ ወረቀቶችን ለመበተን እየተዘጋጀ መሆኑንም አስረድተዋል። መድረክ በወረጃ አርሶና በባኮ ደረሰብኝ ያለውን በደል አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ ሰጥቷል። የቦርዱ ጽህፈት ቤት ኃላፊና ዋና ጸሐፊ አቶ ነጋ ዱፊሳ ተከታዩን ምላሽ ነው የሰጡት። ይህንን ጉዳይ ለማጣራት ጥረት አድርገን ነበር። ከምርጫ ክልሉ የደረሰን መረጃ ምንድን ነው? እጩ ተወዳዳሪው ባለፈው ቅዳሜ ገበያ ነው የገባ ቀን ነው በምርጫ ክልሉ በወረጃ አርሶ አካባቢ በገበያው መሀል በመግባት የምረጡን ዘመቻ ቅስቀሳ በሚያደርግበት ጊዜ ጸጥታ አካላት ለጥያቄ እሱን እንዳስቆሙትና ወደ ጽሕፈት ቤትም ሄደው የምርጫ አዋጁን በትክክል አንብበውለት እንዲረዳ የተደረገበትና እሱም ስህተት ነው ወደዚህም ተግባር ሁለተኛ አልመለስም፣ በገበያ መሀል መቀስቀስ የለብኝም ብሎ የተናገረ ሁኔታ አለ። ከዛ በኋላ ሰኞው ዕለት ይሄ እጩ ለምርጫ ክልሉ ጽህፈት ቤት አቤቱታ አቅርቦ አቤቱታውን በመያዝ የምርጫ ክልሉ ኃላፊ ጉዳዩን እንዳጣራና በምርጫ ክልሉ አራት የፖለቲካ ፓርቲዎች ይወዳደራሉ። ኢዴፓ አለ፣ ቅንጅት አለ፣ መድረክ እና ኢህአዲጎ ህድድ አለ። በጋራ መድረክ በምርጫ ክልሉ ኃላፊ አማካኝነት ተሰብስቦ በጉዳዮች ላይ እንደተወያዩ እና ችግሩ በውይይት የተፈታበት ሁኔታ አለ። እዚህ ላይ ምንም የደረሰበት ችግርም የለም። የደረሰበት እስራትም የለም። የደረሰበትም መንገላታትም የለም። በተጨባጭ እንደዚህ አይነት ነገር ተፈጽሞብኛል የሚል ከሆነ በተጨባጭ ማስረጃ አሁንም ሊቀርብ ይችላል። እኛ የእጩዎችን መብት በተመለከተ በግልጽ በሕጉ ላይ ተቀምጠዋል። ማንኛውም እጩ ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር አይያዝም፣ አይታሰርም፣ ሊከሰስም አይችልም። ይህንን እኛ ባለን መዋቅር ሁሉ ከፍተኛ ክትትል እያደረግን ያለበት ሁኔታ ነው ያለው። እስካሁን ድረስ ከዚህ አኳያ ምንም የገጠመን የጎላ ችግርም የለም። ሌላው ደግሞ አቶ ነጋ በባኮ አካባቢ ከላይ ትዕዛዝ ስላልመጣ ቅስቀሳ በጭራሽ እንዳታደርጉ ተብለን ተከልክለናል የሚሉት የመድረክ እጩዎች በዚህ ጉዳይ የሚያውቁት ነገር አለ? ምንድን ነው ይሄ ነገር? የምርጫ ቅስቀሳ እንዳናካሂድ ነው። አዎ ተከልክለናል። ከበላይ ትእዛዝ አልመጣልንም፣ ስለዚህ ቅስቀሳ ማካሄድ አትችሉም ተብለዋል። የምርጫ ቅስቀሳ ለማካሄድ እጩዎች የመታወቂያ ካርዳቸውን በእጃቸው ካስገቡበት ቀን ጀምሮ ህጋዊ ኃላፊነታቸውን እየተወጡ ለሚመለከተው አካል በማሳወቅ ብቻ ፍቃድን መጠየቅ አስፈልግም ማሳወቅ ብቻ ነው የሚጠበቀው ለራሳቸውም ደህንነት፣ ለተለያዩ ጉዳዮች በሚመለከት ማለት ነው። ያንን እያደረጉ የምረጡኝ ዘመቻ በተለያየ መልኩ ሊያደርጉ ይችላሉ። አንደኛው ነጻ የአየር ሰዓት አንድ የተሰጠበት ሁኔታ አለ፣ እሱን ይጠቀማሉ። ሌላው በየጎዳናውም የሚያደርጉት መብታቸው ነው። የተለያየ በመንግስት ኃላፊነት ስር ያሉ አዳራሾችን፣ ስታዲየሞችን፣ የተለያዩ በመንግስት ቁጥጥር ስር ያሉትንም በመጠቀም የምረጡን ዘመቻ ሂደታቸውን ሊያካሂዱ ይችላሉ። ከዚህ አኳያ እስካሁን ድረስ የገጠመን ነገር የለም። ምናልባት አሁን የተነሳው እኔ እስካሁን የደረሰ ቅሬታ የለም፣ ምርጫ ቦርድ የደረሰ ቅሬታ የለም። ምናልባት ከዛ አኳያ ቅሬታ ካለ ልቀርብና ልታይ ተገቢው ማስተካከያ ሊወሰድ ስለሚችል ቅሬታው ሊያቀርቡ ይችላሉ የሚመለከታቸው የፖለቲካ ፓርቲዎች እንደዚህ ቅስቀሳ እንዳናካሄድ ተከልክለናል የሚሉት ማለት ነው። እስካሁን ድረስ ግን በቦርድ ደረጃ የቀረበ ቅሬታ የለም። ምናልባት ተከታትለን እንደዚህ አይነት ችግር ካለ ተገቢ ማስተካከል ሊወሰድ ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከምሽቱ ሶስት ሰዓት ተኩል ሆናል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ተከታዩ ዘገባ ደግሞ ወደ አፍሪካ ጉዳዮች የሚያመራ ይሆናል። የናይጄሪያው ፕሬዚዳንት ጉድላክ ጆናተን የቦኮ ሐራም አማጽያን በመካከለኛው ምስራቅ እስላማዊ መንግሥት ነኝ በሚለው ቡድን እየሰለጠኑ እንደሆነ ገልጸዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ክሪስ ስታይን በናይጄሪያ መዲና አቡጃ ፕሬዚዳንት ጆናተንን አነጋግሮ የላከውን ዘገባ አዳነች ሳህይ ታቀርበዋለች የናይጀሪያው መሪ ይህን የተናገሩት የቦኮ ሐራም መሪ አቡበከር ሸካዎ ድርጅቱን ሶርያና ኢራቅ ከሚገኘው እስላማዊ መንግስት ነኝ ከሚለው ጽንፈኛ አማጽያን ቡድን ጋር አንድነት መፍጠሩን ይፋ ካደረገ ጥቂት ቀናት በኋላ ነው። ጉላክ ጆናታን የቦኮ ሐራም አማጽያን በየትኛው የመካከለኛው ምስራቅ ክፍል እንደሚሰለጥኑ በተጨባጭ ከመናገር ተቆጥበዋል። ይሁንና ቦኮ ሐራም በውጭ ካሉት ተመሳሳይ ቡድኖች ጋር ግንኙነት እንዳለው ከጠረጠርኩ ውሎ አድሯል፣ ሲሉ በተደረገላቸው ቃለ መጠይቅ ተናግረዋል። አሁን እንግዲህ ግንኙነቱ እንዳለ ተረድተናል። ሆኖም አሁንም ቢሆን የግንኙነቱን ደረጃ በሚገባ ላናውቅ እንችላለን። ከእነሱ የሚያገኘው ገንዘብ ምን ያህል ነው፣ ምን ያህል መሳሪያ እንደሚያገኝና ከእነሱ የሚመጡት ሰዎች ዜግነትን ላናውቅ እንችላለን። ስልጠናን አስመልክቶ ግን አንዳንድ የቦኮ ሐራም አማጽያን እስላማዊ መንግሥት ነኝ ወደሚለው ቡድን ሰፈር እየሄዱ ሰልጥነው ይመለሳሉ። ፕሬዚደንት ጆናታን እንደ አውሮፓ አቆጣጠር መጋቢት 28 ቀን ከ17 ቀናት በኋላ ማለት ነው እንደገና ለመመረጥ ይወዳደራሉ። ናይጄሪያ እንደ አውሮፓ አቆጣጠር በ1999 ዓ ም ከ16 ዓመታት በፊት ማለት ነው ወደ ዲሞክራሲ ከተመለሰች ወዲህ የወቅቱ ምርጫ ጥሩ አማራጮች ያሉበት እንደሚሆን ይጠበቃል። ዋናው ተወዳዳሪያቸው የመላ ተራማጅ ኮንግረስ ፓርቲን የሚመሩት የቀድሞው ወታደራዊ ገዢ ሙሐማዱ ባህሪ ናቸው። ምርጫው እንዲካሄድ ታቅዶ የነበረው ባለፈው ወር ነበር። ሆኖም የናይጀሪያ ወታደራዊ ኃይል የምርጫ ጣቢያዎችን ለመጠበቅ የሚያስችል ያህል ወታደሮች ለመላክ እንደማይችል በመናገሩ የምርጫ ባለስልጣኖች ወደ መጋቢት 28 አስተላለፉት። ከዚያ በኋላ የናይጀሪያ ወታደራዊ ኃይል ከቻድ፣ ካሜሩንና ኒጀር ኃይሎች ጋር በመተባበር ቦኮ ሐራምን በሰሜን ምስራቅ ናይጄሪያ ይቆጣጠራቸው ከነበሩት አንዳንዶቹ ከተማዎችና መንደሮች ገፍተው አስወጡት። ከአማጽያኑ ጋር የሚደረገው ፍልሚያ የተጠናከረው የናይጀሪያ ጎረቤት ሀገሮች ስለተሳተፉበትና አዲስ የጦር መሳሪያዎች ስለተገኙ እንደሆነ የሀገሪቱ ፕሬዚዳንት በተደረገላቸው ቃለ መጠይቅ አስረድተዋል። የውጭ ወታደሮች ቦኮ ሐራም ወደ መሸገባቸው አካባቢዎች ገፍተው እንዲገቡ አይፈቀድላቸውም ለሚለው ነቀፌታ ፕሬዚዳንቱ ሲመልሱ፣ ከዚህ ቀደም ካሜሩን ናይጄሪያ በግዛቷ ገብታ ቦኮ ሐራምን እንድታሳድድ አግዳ እንደነበረ አስታውሰዋል። በውጭ ወታደሮች ላይ የተደነገጉት እገዳዎች ከማስተባበር ጉዳይ ጋር የተያዙ ናቸው ብለዋል። እንደሚመስለኝ አያችሁ፣ ማንኛውንም አይነት ዐብይ ወረራ ስታካሄዱ እኛም ማወቅ አለብን የሚል ነው ሀሳቡ። ሲቻልም አንዳንድ የናይጄሪያ ወታደሮች አብሯችሁ ይሁኑ ነው የተባለው። በሰሜን ምስራቅ ናይጄሪያ የሀገሪቱ ወታደሮች አዲሶቹን የጦር መሳሪያዎች እንዴት እንደሚጠቀሙ ለማሰልጠን የውጭ ሀገራት ቴክኒሽያኖች እንዳሉም ፕሬዚዳንቱ ጠቁመዋል። አሁን አሰልጣኝ ቴክኒሽያኖች አሉን። እነዚህ ቴክኒሽያኖች ሰዎቻችንን አዲሶቹን መሳሪያዎች እንዴት እንደሚጠቀሙ ያስተምራሉ። መሳሪያዎቹን በመጠገንና በማስተካከል ስራም ይረዳሉ። ሰዎቻችንን መሳሪያዎቹን እንዴት መያዝ እንዳለባቸውም ያሰለጥናሉ። በማሰልጠኑ ተግባር የተሰማሩ ሁለት ኩባንያዎች እንዳሉ የናይጄሪያው ፕሬዚደንት ገልጸዋል። ሆኖም ዜግነታቸውንና ብዛታቸውን ከመናገር ተቆጥበዋል። የመጀመሪያው የሥልጣናቸው ጊዜ በቦኮ ሐራም መነሳት ይገለጻል የሚለው አባባል ፕሬዚዳንት ጆናታን ክብደት አልሰጡትም። እውነት ነው፣ ዋናውና አንደኛው የጸጥታ ጉዳይ ነው። ሆኖም በምንም አይነት በቦኮ ሐራም ልንገለጽ አንችልም። የህብረ ብሔራት ኃይሎች በቦኮ ሐራም ላይ ጥቃት መክፈቱን በቀጠሉበት በአሁኑ ወቅት ዩቤና አዳማዋ የተባሉት የሰሜን ምስራቅ ናይጄሪያ ክፍላተ ሀገር እስከ መጪው ሳምንት አጋማሽ ባለው ጊዜ ውስጥ ቦኮ ሐራም ከሚቆጣጠራቸው ግዛቶች ነፃ ይሆናሉ ሲሉ ጉላክ ጆናታን ተንብየዋል። ቦኮ ሐራም የተጀመረበት ቦርኖ ክፍለ ሀገርም በቀጣዮቹ ሶስት ሳምንታት ውስጥ ነፃ ይሆናሉ የሚል ተስፋ እንዳላቸው ጨምረው ገልጸዋል። ያም ሆኖ ቦኮ ሓራም በገበያዎችና በትምህርት ቤቶች የቦምብ ፍንዳታዎች መፈጸሙን እንደሚቀጥል ፕሬዚደንት ጆናታን ገልጸው የመንግስቱ ስትራቴጂ የመረጃ ማሰባሰቡን ተግባር ማሻሻል ነው። ጽንፈኛውን ቡድን ለማጥፋት ባለን የረጅም ጊዜ ስትራቴጂም በሰሜን ምስራቅ ናይጄሪያ የስራና የትምህርት ዕድል እንዲኖር ማድረግ ነው ሲሉ የናይጄሪያው ፕሬዚደንት አስገንዝበዋል። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ነው። ወደ ተከታዩ ዝግጅታችን የዝግጅታችን ክፍል ከመሸጋገራችን በፊት አንዳንድ ማሳሰቢያዎችን እናስታውሳችሁ። ዝግጅታችንን የምትከታተሉት በ22 እና በ25 ሜትር ባንድ ነው። እንደዚሁም ከዌብሳይታችን ዩ አምሃሪክ ቪኦኤ ኒውስ ዳት ኮም ዝግጅቶቻችንን መከታተል ትችላላችሁ። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። አስተያየቶቻችሁን ልትልኩልን ትችላላችሁ። በፌስቡክና በትዊተር በስፋት በሽነናለን። እንዲያውም በትዊተር ወደ አስር ሺህ ሰዎች እንዲከተሉን በምናደርገው ጥረት ተባበሩን። ትዊተር እየሄዳችሁ ተከተሉን። በፌስቡክም እንደዚሁ ሁለት መቶ ሺህ እስክንደፍን ድረስ የእናንተ ትብብር እንደማይለየ እናውቃለን። እርሶ ብቻ ኖት የቀሩት ሁለት መቶ ሺህ ለመድረስ ቪኦኤ አማሪክ ነው። አድማጮቻችን፣ አሁን ልዩ ዘገባ ይኖረናል። በያዝነው ዓመት በአፍሪካ አህጉር ብቻ ኢትዮጵያን ጨምሮ ከ16 ያላነሱ ሀገሮች የብሔራዊ ምርጫ እንደሚያካሂዱ ይታወቃል። ይህንን አስመልክቶ ምርጫዎቹ በአህጉሯ ስለሚኖራቸው ጠቀሜታ ዴሞክራሲያዊነትና መደረስ ስለሚገባቸው ጉዳዮች እዚህ ዋሽንግተን ዲሲ ውስጥ ውይይት ተሰናድቷል። ይህንን ውይይት ያስተባበረው አንድ መንግስታዊ ያልሆነ ነገር ግን ዴሞክራሲያዊ መብቶችን ለማጎልበት የሚንቀሳቀስ ድርጅት ነው። ባልደረባችን ሰለሞን ክፍሌ ውይይቱን ተከታትሎ የሚከተለውን ዘገባ ድርሶናል። የውይይት መድረኩን መርሃ ግብር በንግግር የከፈቱት የቀድሞ የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን ነበሩ። ካርሰን የብሔራዊ ዲሞክራሲ ተቋሙ የዲሬክተሮች ቦርድ አባልም ናቸው። ቀደም ሲል የተቋሙ ፕሬዚዳንት ኬነት ዎላክና ኮንስቲትንሲ ፎር አፍሪካ የተሰኘው ድርጅት ፕሬዝደንት ሜልፉት የመርሃ ግብሩን አስፈላጊነትና ጠቀሜታ አብራርተዋል። የዕለቱ ዋና ተናጋሪ ጆኒ ካርሰን በአፍሪካ ምርጫዎችን አስመልክቶ ከአህጉሪቱ የተለያዩ ድርጅቶች ጋር በመተባበር የዲሞክራሲ እሴቶችንና ተቋማትን ለማጠናከር ያላሰለሰ ጥረት በማድረግ ላይ ናቸው ያሏቸውን ባለሙያዎች አመስግነዋል። ወደ ዕለቱ አብይ የመወያ አጀንዳ ሲገቡም ከእንግዲህ በኋላ በአፍሪካ የሚካሄዱ ምርጫዎች ለአህጉሪቱ እድገት፣ ብልጽግናና መረጋጋት ወሳኝነት ይኖራቸዋል ሲሉ አስገንዝበዋል። ዲሞክራሲ ዛሬ በአፍሪካ ወሳኝ ምዕራፍ ላይ ይገኛል። በዚህ መስክ ባለፉት ሀያ ዓመታት አህጉሪቱ ውስጥ የተገኙ ስኬቶችም አደጋ ሊገጥማቸው ይችላል። የአህጉሪቱ መጻኢ ሁኔታ ምን ሊሆን እንደሚችል ጠቋሚው አገራቱ ቀጣይ ምርጫዎችን እንዴት እንደሚያካሂዱ በማየት ይሆናል። በመጪዎቹ ዐሥራ ስምንት ወራት ጊዜ ውስጥ ዐሥራ ስድስት የአፍሪካ ሀገሮች የፓርላማና ፕሬዝደንታዊ ምርጫዎችን ያካሂዳሉ። ከእነዚህ ሀገሮች ውስጥ ስድስቱ ደግሞ በሥልጣን ላይ ከሁለት የሥራ ዘመን በላይ የቆዩ መሪዎቻቸው በሕገ መንግሥቱ መመሪያ መሠረት ሥልጣናቸውን ለሌላ አዲስ ተመራጭ አስረክበው እንዲሰናበቱ ይጠየቃሉ። ከእነዚህ አገሮች ውስጥ ቡርኪና ፋሶ፣ የኮንጎ ዲሞክራሲያዊ ሪፐብሊክ፣ ሩዋንዳ፣ ሞዛምቢክ፣ ታንዛኒያና ናሚቢያ ይገኙበታል። በሞዛምቢክና ታንዛኒያ የፖለቲካ መሪዎቹ የየሀገሮቻቸውን ሕገ መንግሥት አክብረው እንደሚገኙ ግልጽ አድርገዋል። በሌሎች በርካታ የአፍሪካ ሀገሮች ግን መሪዎቹ በስልጣን ላይ ለመቆየት ሲሉ እንዴት ሕገ መንግሥቱን መቀየር እንደሚችሉ አማራጮች እየፈለጉ ናቸው። እነዚህ መሪዎች ቀድሞ የወጣውን ሕገ መንግሥት ለግል የፖለቲካ ፍላጎቻቸው መጠቀሚያነት በሚያስችላቸው መንገድ መቀያየር ከቻሉ በራሳቸው አገር ብቻ ሳይሆን በሌሎችም ሀገሮች አምባገነኖች እንዲፈጠሩና ዲሞክራሲ ወደፊት ሳይሆን የኋሊዎሽ እንዲሄድ ያደርጋሉ። የቀድሞው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና የኤንዲአይ ዳይሬክተሮች ቦርድ አባል ጆኒ ካርሰን ንግግራቸውን በመቀጠል ምርጫዎች ለዲሞክራሲ ማበብ ምን ያህል አስፈላጊና ጠቃሚ እንደሆኑ ዘርዝረዋል። በተለይ በማንኛውም ሀገር ደግሞ ትልቁና ወሳኙ ምርጫ ፕሬዚደንታዊው መሆኑን አስረድተዋል። በአፍሪካ በኃይል ሥልጣን የጨበጡ መሪዎች ሀገሮቻቸውን ወደፊት ማራመድ ሳይሆን ወደኋላ ሲጎትቱ ነው የታየው። ካርሰን በመቀጠልም በተለይ ሕገ መንግሥቱ ባስቀመጠው መሠረት የአንድ መሪ የሥራ ዘመን ከተከበረ ብቃቱ እና ችሎታው ያላቸው ዜጎች ለከፍተኛው የፖለቲካ ሥልጣን በመወዳደር ቦታውን ሊያገኙ እንደሚያስችላቸው አብራርተዋል። ሥልጣን ከያዙም በኋላ ለግል ፍላጎታቸው ማስፈጸሚያ የራሳቸውን ዘመዶች መጥቀሚያ፣ ሌላውን የመጉጃ ማድረግ እንዳይችሉ ሕገ መንግሥቱ ያስገድዳቸዋልና አክብረው መገኘታቸው ለዲሞክራሲ ከፍተኛ ጠቀሜታ አለው ብለዋል ምርጫ ብቻውን ዲሞክራሲ እንደማያመጣም ካርሰን አበክረው አስረድተዋል። ምርጫዎች ብቻ ዲሞክራሲን እንደማያመጡ ሁላችንም እናውቃለን። በተጨማሪ የምናውቀው ግን ምርጫዎች ዲሞክራሲ ያለ ችግር በደንብ እንዲሠራ በማድረግ መርዳት መቻላቸውን ነው። ምርጫዎች የዲሞክራሲያዊ ሂደት ዋና መገለጫዎች ሲሆኑ ዜጎች ማን ሊመራቸው እንደሚፈልጉ የትኛው ዕጩ ተወዳዳሪ የአገራቸውን ዲሞክራሲያዊ ተቋማት ያስጠብቃል ብለው እንደሚያምኑ ድምፃቸውን በመስጠት ስልጣን ላይ የሚያስቀምጡበት፣ ያላመኑበትን የሚያወርዱበት ዋና መንገድ ነው። ስልጣን ላይ ለረጅም ጊዜ የሚቆዩ አብዛኞቹ መሪዎች፣ በአፍሪካም ይሁን በሌላው ዓለም አብዛኞቹ መሪዎች ለረጅም ጊዜ ስልጣን ላይ ከቆዩ ከሕዝብ የተሰጣቸውን አደራ በትክክል እንደማይጠብቁም ጆኒ ካርሰን ጨምረው ያስረዳሉ። አብዛኛዎቹ በአፍሪካም ይሁን በሌላው ዓለም ያሉ መሪዎች ሥልጣን ላይ ከተሰጣቸው የሥራ ዘመን በላይ ለረጅም ጊዜ ከቆዩ ከሕዝብ የተሰጣቸውን እምነት ሲያጎድሉ ይታያሉ፣ ይበልጥ አምባገነን ይሆናሉ ራሳቸውን ከሕግ በላይ ያስቀምጣሉ። በዜጎቻቸው ላይም በትር ያነሳሉ። የፖለቲካ ምህዳሩን ያጠባሉ ወይም ሙሉ በሙሉ ይዘጋሉ። በሙስና ተግባር ይዘፈቃሉ። የሚሰጣቸውን ጠቃሚ ሐሳቦችም አይቀበሉም፣ በሩን ሁሉ ይዘጋሉ። የዲሞክራሲን አሠራር አይቀበሉም። አለመረጋጋትን የሚፈጥር የሁከት ዘር ይዘራሉ። ወደፊትም በዲሞክራሲያዊ መንገድ የሥልጣን ሽግግር እንዳይካሄድ እንቅፋት ይፈጥራሉ። የምርጫዎችና የዲሞክራሲ ጠቀሜታ ለኦባማ አስተዳደር የአፍሪካ ፖሊሶች የመሠረት ደንጋይ ሆኖ ቆይቷል ያሉት ጆኒ ካርሰን ፕሬዝደንቱ በአፍሪካ ጉብኝታቸው ወቅት ለጋና ምክር ቤት ያደረጉት ንግግር አስታውሰዋል። ፕሬዝደንቱ ዲሞክራሲያዊ ተቋማትን መመስረት ከሁሉም ቅድሚያ የሚሰጡት ተግባር ነው ሲሉም አስረድተዋል። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ኦባማ ካሰሙት ንግግር በመጥቀስም አፍሪካ ኒድድ ሞር ስትሮንግ ኢንስቲቱሽንስ ኖት ሞር ስትሮንግ ሜን አፍሪካ ይበልጥ የሚያስፈልጓት ዲሞክራሲያዊ ተቋማት እንጂ አምባገነን መሪዎች አይደሉም። ከሶስት ዓመታት በኋላ እንደ አውሮፓን አቆጣጠር በ2012 የኋይት ሐውስ ቤተ መንግሥት ስለ አፍሪካ ፖሊሲ ባወጣው ሰነድ የመጀመሪያው የአስተዳደሩ ፖሊሲ ግብ ዲሞክራሲያዊ ተቋማትን ማጠናከር፣ ሕግና ሥርዓት የሚከበሩባቸውን ሁኔታዎች መፍጠርና የመልካም አስተዳደር ምስረታን ማበረታታት መሆኑን አብራርቷል። ይህን ሰነድ አብዛኛዎቹ የአፍሪካ አገሮችም ይደግፉታል። በቅርብ የወጡ የሕዝብ አስተያየት መለኪያዎችም ከአህጉሪቱ ሰባ በመቶ ያህሉ በመለኪያው የተሳተፉ ሰዎች ዲሞክራሲና ነፃ ምርጫን እንደሚደግፉ አመልክተዋል። ከአሁን እስከሚቀጥለው አንድ ዓመት ተኩል ባለው ጊዜ ውስጥ ምርጫዎችን ለማካሄድ ተዘጋጅተዋል ላሏቸው የአፍሪካ ሀገሮች የዩናይትድ ስቴትስ ምላሽ ምን ሊሆን እንደሚገባም ካርሰን አስገንዝበዋል። ስ መጪዎቹ 12ና 18 ወራት በአፍሪካ ለዲሞክራሲና ምርጫዎች ወሳኝነት ይኖራቸዋል። ስለሆነም በምንከተለው ፖሊሲ መሠረት የሚያስፈልጓቸውንና የሚገባቸውን እርዳታ ልንሰጣቸው ይገባል። በአፍሪካ ዲሞክራሲና ምርጫ ልክ እንደ አሜሪካ ዲሞክራሲና ምርጫ አስፈላጊ በመሆናቸው ከጎናቸው ልንቆም ይገባል። የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና ይህን የውይይት መድረክ በጋራ ያዘጋጀው የብሔራዊ ዲሞክራሲ ተቋም ቦርድ አባል በዚህ አስተያየት ንግግራቸውን የቋጩ ሲሆን በውይይቱ የተሳተፉ የአፍሪካ ባለሙያዎችም በየተራ ተናግረዋል። የኤንዲአይ የማዕከላዊና ምዕራብ አፍሪካ ፕሮግራም ተጠሪ ክሪስቶፈር ፎሙኒዮ፣ የደቡብና ምስራቅ አፍሪካ የተቋሙ ፕሮግራም ዲሬክተር ዶክተር ኪዝ ጄኒንግስ የመካከለኛውና ሰሜን አፍሪካ ተጠሪ ጄፍሪ ኤንግላንድ፣ ለኤንዲአይ የምርጫዎች ጉዳይ አማካሪ ሚሼል ብራውን ሁሉም በአንድ ሐሳብ ላይ ይስማማሉ። ይህም በአፍሪካ እንደ አውሮፓውያን ዘመን አቆጣጠር በዛሬና በ2016 ዓ ምት መካከል የሚካሄዱ ምርጫዎች አካሄድና ውጤታቸው በመላ አፍሪካ በማደግ ላይ ያሉ ዲሞክራሲያዊ ተቋማትን በማጠናከር ይረዳሉ ነገር ግን ምርጫዎቹ በተጭበረበረ መንገድ መካሄዳቸው ከተረጋገጠ ውጤታቸው ሁከት፣ የተራዘመ ግጭትና ዲሞክራሲ ወደፊት ሳይሆን ወደ ኋላ እንዲሄድ ያደርጋሉ የሚለው ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያናው ሳይንስና ሕይወት ነው። ተከታዩ ዝግጅት ሰለሞን አባተ እንዳሰናዳው በቦምብ በተኩስና መሰል መንገዶች የሚፈጸሙ ጥቃቶች ግዙፍ ወሬ እየሆኑ ይነገራሉ። መገናኛ ብዙሃኑ ይረባረቡባቸዋል። ለመሆኑ በግልጽ በማይታይ መንገድ በየዕለቱ በዓለም ዙሪያ እየተፈጸሙ ያሉ ጥቃቶች ምን ያህል የተስፋፉ እንደሆኑ ስለሚያደርሱትም ጥፋትና ግዝፈትስ አስበው ያውቃሉ? እነዚህ ጥቃቶች በመንግሥታትና በግዙፍ ኩባንያዎች አሰራሮች መረጃዎችና የቁጥጥር ስርዓቶች ውስጥ ሰርገው የገቡ ዋና ዋና የሚባሉ አገልግሎቶች እንዲቋረጡ፣ የንግድ እንቅስቃሴዎችና ግንኙነቶች እንዲስተጓጎሉ የሚያደርጉ በኢንተርኔትና በኮምፒውተሮች ስርዓቶች ላይ የሚሰነዘሩ ጣልቃ ገብነቶችና የሚጣሉ አደጋዎች ናቸው። ሳይበር ጥቃቶች ተብለው ይጠራሉ። እነዚህን ጥቃቶችና ስጋቶች ለመከላከል ለመሆኑ ምንድን ነው እየተደረገ ያለው? ምንስ ሊደረግ ይገባል የሚባል ጉባኤ ሂውስተን ቴክሳስ ውስጥ ተጠርቶ እየተካሄደ ነው። የጉባኤው ተሳታፊዎች የመንግሥትና የግል ዘርፎች ተጠሪዎች ናቸው። እጅግ የበረታ ስጋትና ፍርሃት አለባቸው። በተለይ የኢነርጂው ዘርፍ እጅግ የከፋው ስጋቶች ካሉባቸው ሥርዓቶች አንዱ ነው። ስብሰባውን ያዘጋጀው የሸርቶፍ ቡድን የሳይበር ደህንነት ተቋም ሲሆን ቡድኑ የተቋቋመው በቀድሞ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር ማይክል ሸርቶፍ ነው። ሸርቶፍ ራሳቸውም የቡድኑ ዋና ስራ አስኪያጅ ናቸው። በኤነርጂ ወይም በኃይል ምርትና አጠቃቀም ስርዓቶቻችን ውስጥ ሰርገው እንዲገቡ የተደረጉ ጎጂ የኮምፒውተር ፕሮግራሞችን አግኝተናል። እነኛ ጎጂ ፕሮግራሞች የሚላኩት መረጃ ለመስረቅ ነው ወይስ ወደፊት ሌላ ጥቃት ለመሰንዘር የሚያስችል ስለላ ለማካሄድ? ለማንኛውም ይህንን መገመት ብቻ ነው የሚቻለው። የሱዑዲያ አራምኮ የሚባለው ኩባንያ ላይ የጥቃት ደርሶበታል። ይህ የኤነርጂ ኩባንያ ነው። ኩባንያው እነዚያን ጥቃቶች ለማስወገድ ወይም ለማስቆም አልቻለም። ይህ የሚያሳየው የኤነርጂ ኩባንያዎች የጥቃቱ ኢላማ መደረጋቸውን ነው። በኢነርጂው ዘርፍ ላይ የሚጣሉት አደጋዎች ወደፊትም ሊቀጥሉ እንደሚችሉ የተነበዩት ሸርቶፍ ጥቃት አድራሾቹ ሽብርተኛ ቡድኖችና ጠባያቸው በጎ ያልሆነ ወይም ጠበኛ ያሏቸው መንግስታት ሊሆኑ እንደሚችሉ ተናግረዋል። ሳይለንስ የሚባለው ድርጅት ዋና ሥራ አስፈጻሚ ስቸዋርት ማክሉር የእርሳቸው ኩባንያ ውጤት የሆነ የኮምፒውተርና የኢንተርኔት ፕሮግራም ወይም ሶፍትዌር ብዙ ኩባንያዎችን ከጥቃት መከላከል እንደሚችል ተናግረዋል። ይሁን እንጂ ሳይለንስ ኩባንያ ራሱም ብዙ ጊዜ እጅግ የተወሳሰቡ በርካታ ሳይበር ጥቃቶች ኢላማ እየሆነ ነው። ያንን ለማድረግ የሚችሉት ብዙ በጀት መመደብ የሚችሉ ብዙ ሰው ያላቸው እኛ እየሠራን ያለውን እየተከታተሉ ተሸፍኖ ማለፍ የሚያስችሉ ቀመሮችን ለማውጣት የሚሠሩ ብዙና ግዙፍ አይኖች ያሏቸው ትላልቅ መንግስታት ናቸው። ባለሙያዎቹ እንደሚሉት ቴክኖሎጂው የመፍትሄውን አንዲት ክፍል ብቻ ነው ሊሰጥ የሚችለው። በኢንተርኔትና በኮምፒውተር ስርዓቶች ውስጥ የሚለቀቁ ጥቃቶችን ለመከላከልና ለማቆም አይኖችን አፍጥጦ እንደ ሰው መጠበቅና መከታተል ያስፈልጋል። ብዙ ኩባንያዎች እንዲህ አይነት ጥቃቶችን ለመከላከል የሚያስችሉ ስልጠናዎችን ለሠራተኞቻቸው ይሰጣሉ። ለምሳሌ ከየትም የተገኙ ወይም ምንጫቸው በውል የማይታወቅ ዲስኮችን፣ ዩኤስቢ ድራይቭ ተብለው የሚጠሩ የመረጃ ሰነዶችን ከኮምፒውተር መውሰጃና ማጠራቀሚያ ወይም ከኮምፒውተር ወደ ኮምፒውተር ማስተላለፊያ የኪስ ወይም የእጅ መሳሪያዎች በዘፈቀደ በየኮምፒውተሩ አለመሰካትን የመሳሰሉ ማሳሰቢያዎች ይሰጣሉ እንዲህ አይነቱ አድራጎት በመረብ በተሳሰሩ ኮምፒውተሮች ስርዓት ውስጥ ሲፈጸም ደግሞ ጥፋቱ ምን ያህል የሰፋና ጉዳቱም የበዛ እንደሚሆን መገመት አያዳግትም ኤስኤስኤ ኢንኮርፖሬትድ የሚባለው የሳይበር ደህንነት ኩባንያ ዋና ስራ አስኪያጅ ፋይዘር ሎሃኒ እንደሚሉት የቴክኖሎጂው ዘርፍ በጣም ገዳቢ በመሆኑ በሰው ላይ ማተኮር ይበልጥ ይጠቅማል። ምጣኔ ሀብታችን እና ኢንተርኔት በብዙ የተሳሰሩ ናቸው። በስፋት መገናኘትን፣ ሐሳቦችን መለዋወጥን በቴክኖሎጂ መንገድ መቆጣጠር ስትሞክር እስከ ማቆም ወይም ገደብ ልትዘልቅ ትችላለህ። በዚህም እዚህ አሜሪካ ውስጥ ቁልፍ የሆነውንና የወረስነውን መሠረታዊ ጥቅም ታጣለ። ፋይዘል እንደሚሉት ኩባንያቸው ኤስ ኤስ ኤይት ያወጣው ሶፍትዌር የውስጥ ግንኙነቶችን መረቦች በተከታታይ እየፈተሸ ጥቃቱ ከመከፈቱና ጉዳት ከማድረሱ በፊት ማግኘትና መቆጣጠር ያስችላል። ይህ አገልግሎት ስጋት ላይ ለወደቁት የኤነርጂ ኩባንያዎች መድህን የሚሰጥ መሆኑንም ፋይሰል መክረዋል። በኤነርጂ ኩባንያዎች ውስጥ የኮምፒውተር ሥርዓቱ አንዴ ከቆመ መልሶ ወደ መደበኛው ሥርዓት ለማስገባት ረጅም ጊዜ ይወስዳል። ለዚህ ነው ጥቃቱ ከመከፈቱና ጉዳት ከመድረሱ በፊት ለመያዝ የምንሰራው። በማንኛውም ድርጅት ውስጥ ወይም ተቋም ውስጥ ማንም ሰው ስህተት ሊፈጽም ይችላል። ያ ስህተት ደግሞ ለኢንተርኔትና የኮምፒውተር ሥርዓቶች ወረራና ጥቃት ወይም ለሳይበር ጥቃት ቀዳዳ ሊከፍት ይችላል። ስለዚህ ለሁሉም የሚጠቅመው ጥቃቶችን ታጥቆና ተዘጋጅቶ ማስተናገድ፣ መከላከልና ጉዳትን ማቆም ነው ይላሉ ላካኒ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አመፅ አዘል አክራሪነት ዛሬ ከፍተኛ ዓለም አቀፍ ስጋት ሆኗል። ባህላችንን፣ ኢኮኖሚያችንንና ሃይማኖታዊ መቻቻላችንን አጥፍቶ በመካከላችን ጥርጣሬን ይፈጥራል። የለየለት ሽብርተኛነትንም ይወልዳል። አመፅ አዘል አክራሪነት ብሔራዊ ድንበርን አያውቅም። ለሉዓላዊነትም ከፍተኛ ስጋት ነው። ሰለባዎቹንም በሃይማኖት በጾታ በዕድሜ በብሔርና በሃይማኖት አይለይም በሁሉም ላይ ጥቃት ይፈጽማል ሁላችንም ላይ ስጋት ሆኗል ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አክራሪነትን ለማጥፋት ያለን ቁርጠኝነት ከልዩነቶቻችን ይልቅ የጎሎ ናቸው የሚለውን የአክራሪዎች አባባል ልንቀበል አይገባንም ዛሬ በመላው ዓለም አያሌ የውከተኛ ጽንፈኝነት ሰለባዎች አሉ ከሁሉም ይበልጥ የሙስሊሞች ሕይወት ለዚህ ጥቃት የተጋለጠ ነው ሁከተኛ ጽንፈኝነት እምነታችን፣ ባህላችንና ጎሳችን ሳይገድበው እያንዳንዳችንን ከፍተኛ ስጋት ላይ ጥሎናል። ሽብርተኞችን ልናሳውቃቸው የሚገባን አንድ ሀቅ ቢኖር የእነርሱ ጥቃት ከሚለያየን ይልቅ አንድ እንደሚያደርገን ያውቁ ዘንድ ነው ይላሉ ጆን ኬሪ። ዲ ን አንድ ሰው ምንም አይነት ልምድና ሕይወት ይኑረው ሕፃናትን መግደል፣ ጠለፋንና አስገድዶ መድፈርን፣ የማይታወቁ ግለሰቦችን በግፍ መግደልን ትክክል የሚያደርግ ምንም አይነት የታሪክ፣ የሃይማኖት፣ የጎሳ፣ የርዕዮተ ዓለም፣ የስነልቦና፣ የኢኮኖሚ ወይም የፖለቲካ እምነት ሊኖር ከቶ አይችልም። እነዚህ የግፍ እርምጃዎች ማስተባበያም ሆነ ይቅርታ አይኖራቸውም። ባለፈው የአውሮፓውያኑ የካቲት ወር ማብቂያ ገደማ ፕሬዚዳንት ባራክ ኦባማ የብሔራዊ መንግስታት ልዑካን፣ የሲቪል ድርጅቶች ተጠሪዎች፣ የግሉ ኢኮኖሚ ዘርፍ ተወካዮችና የልዩ ልዩ ድርጅቶች ኃላፊዎች የተካፈሉበት አንድ ዓለም አቀፍ ጉባኤ ዋሽንግተን ዲሲ ላይ አስተናግደው ነበር። እነዚህ የጉዳዩ ባለቤቶች የሆኑ የጉባኤው ተሳታፊዎች አይሲልን ጨምሮ ሁከተኛ ጽንፈኝነት እያስከተለ ያለውን የወቅቱን የአመጽ ድርጊት ብቻም ሳይሆን ወደዚህ ጎራ ለመክተት የተያዘውንም ጥረት በጥልቀት ተወያይተውበታል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ እንዳሉት የሲቪል ማኅበረሰቦችን ሚና ማጎልበት ያስፈልጋል። በተለይም የሴቶችን የወጣቶችንና በአጠቃላይ የዚህ ጥቃት ሰለባዎችን ማጎልበትና የመፋለም ሜዳውንም ማስፋት ግድ ይላል። የዋሽንግተኑ ጉባኤ ተሳታፊዎችም ይህን በተግባር ሊያወሉ ቃል ገብተው ነው የተለያዩት። ውጭ ጉዳይ ሚኒስትር ኬሪ እንዲህ ብለዋል። ለቀጣዩ ትውልድ ማስተላለፍ ያለብን መልእክት ይሄ ነው። መጻኢው የዓለማችን ራእይ መተንበይና መነደፍ ያለበት አሸባሪዎችና የአመፅ አክራሪዎች በሚያወጡትና በሚነድፉት አጀንዳ ሊሆን አይገባውም። አጠቃላዩ መልሳችን በአጠቃላዩ የጋራ እርምጃችን ላይ ሊመሰረት ይገባዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አድማጮች፣ አሁን ለአራት ሰዓት አንድ አምስት ደቂቃዎች ይቀሩናል። ሰለሞን አባተ የምሽቱን ዋና ዋና ወሬዎች ያስታውሰናል። የኢትዮጵያ ፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በሽብር ተከሰው እስር ቤት በሚገኙ ሶስት የተቃዋሚ ፓርቲ አመራር አባላት ላይ ዛሬ ተጨማሪ የእስራት ቅጣት ወስኗል። በነ ዘላለም ወርቃገኘሁ መዝገብ ከተከሰሱት መካከል የአንድነት ፓርቲ አመራር አባል የነበሩት ዳንኤል ሺበሺ፣ የአረና ትግራይ አመራር አባል የነበሩት አብርሃ ደስታና የሰማያዊ ፓርቲ አመራር አባል የነበሩት የሺዋስ አሰፋ ችሎት በመድፈርና በማንጓጠጥ ከዋናው ክስ ውጭ ነው የተወነጀሉት። አቃቢ ሕግ በሰባተኛው ተከሳሽ ላይ ያሻሻለው ክስ ተቀባይነት አግኝቷል። የተከሳሾቹ የእምነት ክህደት ቃል በተከታዩ ቀጠሮ ሊሰማ ተይዟል። የፊታችን ግንቦት ለሚካሄደው አጠቃላይ ምርጫ በእጩነት የቀረቡ አባሎቻችን በአንዳንድ አካባቢዎች ቅስቀሳ እንዳያደርጉ እየተከለከሉ ነው ሲል ተቃዋሚው መድረክ ስሞታ አሰምቷል። በተለይ በወረጃ አርሶና በባኮጉል ችግሮች እንደገጠሙት ገልጿል። በሌላ በኩል ደግሞ ሰማያዊ ፓርቲ በራዲዮና በቴሌቪዥን እንዲሰራጩ ያዘጋጃቸው የምርጫ ቅስቀሳ መልእክቶቹ ምርመር፣ ቅድሚያ ምርመራ ይደረግባቸዋል ሲል ከሷል። አብዛኞቹ ሀሳብን በነጻነት የመግለጽ መብትን በሚጻረር ሁኔታ ቅድሚያ ምርመራ ተደርጎባቸው በመንግስት መገናኛ ብዙሃን ውድቅ ሆነውብናል ብሏል ሰማያዊ ፓርቲ። የምርጫ ቦርድ በበኩሉ ተቋማቱ የሰሩት ሥራ ህጋዊ ስርዓትን የተከተለ ነው ብሏል። የዩናይትድ ስቴትስ ድሮን የሶማሊያውን የሽብር ቡድን አልሻባብ መሪዎችን አሳፍራ ስትንቀሳቀስ በነበረች አንዲት ተሽከርካሪ ላይ ጥቃት ሳያደርስ እንዳልቀረ ተዘግቧል። መኪናይቱ የአልሻባብ የስለላና የደህንነት አገልግሎት ኃላፊ የሆነው አደን ጋራር የተሳፍሮባት የነበረች ስትሆን ጋራር በጥቃቱ ይገደል ወይም ይትረፍ እስካሁን የታወቀ ነገር የለም። እናመሰግናለን፣ ለዜናዎቹ ሰለሞን። አድማጮች፣ የምሽቱ ስርጭታችን ወደ መጠናቀቁ ተቃርቧል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። የምሽቱ ስርጭት ዋና አዘጋጅ ትዝታ በላቸው ነች። እዚህ በስቱዲዮ ደግሞ ስናስተናግዳቸው ያመሸ ነው ሄኖክ ሰማ ጊዜርና እኔም ሰሎሞን አባትንን። በሙዚቃ እንሰናበት አድማጮች። ሂሩት በቀለና አለማየሁ እሸቴ አንተ ልጅ አንቺ ልጅ እያሉ ይጫወታሉ። ሂሩትና አለማየሁ ሸቴ ናቸው። አንተ ልጅ አንቺ ልጅ የሚባሉ አለማየሁ ሂሩት እንደት ሰነበት ፍቅለቴ ናቸው አንቺ የእኔ ነሽ የግሌ ኮ ነሽ

And And she did And she didn't wait. You heard And that is <laughs> we. And that is we. And she moved it. And Better now, I Then Until it, until Until i And a Auntie, and the minute you it, and did it wait, and